Voice of America. የ2012 ዲቪ ሎተሪ ከነገ ረቡ መስከረም 23 2011 ዓ ም ጀምሮ ክፍት እንደሚሆን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። በሎተሪው ለመሳተፍ የሚፈልጉ አመልካቾች ለመመዝገብ ምንም አይነት ክፍያ ለማንም መክፈል የለባቸውም ሲል ነው ያሳስበው ኤምባሲው። መለስካቸው አማሃ ዝርዝሩን ይዟል በኢትዮጵያ ዘመን አቆጣጠር ለ2012 በአውሮፓውያን ዘመን አቆጣጠር ደግሞ ለ2020 የሚውለው የዳይቨርሲቲ ቪዛ ሎተሪ ወይም በሕጽሮት አጠራሩ ዲቪ ሎተሪ የውድድሩ ስርዓት ከነገ በስተያረቡ ጀምሮ ክፍት እንደሚሆን የኤምባሲው ምክትል ቆንስላ ጄኔራል ማናቭ ጄይን አስታወቁ። የውድድሩ ስርዓት የሚዘጋበትም ጥቅምት 24 ቀን 2011 ወይም ኖቬምበር 6 2018 እንደሚሆን ተገልጿል። አመልካቾች ሁሉ ለማመልከት ማድረግ ያለባቸው በቀጥታ ወደ ኦፊሴላዊው የኢዲቪ ድረገጽ ገብተው በተመለከተው ጊዜ ውስጥ መመዝገብ ብቻ ነው ይህንን ለማድረግ ምንም አይነት ክፍያ አይፈጸምም ማንኛውም የዲቪ ሎተሪ ነጣ ለማንም አስገኛለሁ የሚል አካል አጭበርባሪ ወይንም አታላይ ነው ሲልም ኤምባሲው ያወጣው የጽሑፍ መግለጫ አጥብቆ ያስጠነቅቃል የኤምባሲው ምክትል ቆንስላ ማናቭ ጄይን ይህንኑ አብራርተዋል There is no cost again to submit an entry. The diversity visa entry is free to all. ለዲቪ ለማመልከት የሚጠየቅ ምንም ክፍያ የለም። ለዲቪ ሎተሪ ውድድር መግባት ለሁሉም ነፃ ነው። ዕጣው የደረሰው ወይም የተመረጠ ሰው ግን ለቪዛው ማመልከቻና ቪዛውን ለማግኘት ክፍያ ይጠየቃል። ወደ ውድድሩ ለመግባት ግን ለማንም አካል ገንዘብ አይከፈልም። ማናቸውም ሦስተኛ አካል ገንዘብ ክፈሉ ብሎ ከጠየቀ የማጭበርበር አድራጎት ነው። የዲቪ ዕጣ አሸናፊዎች ብቻ የቪዛ ማውጫ ገንዘብ ዩናይትድ ስቴትስ ኤምባሲ ለቃለ መጠይቅ ወይም ለኢንተርቪው ሲቀርቡ ይከፍላሉ። ከዚያ ሌላ ምንም አይነት ክፍያ የለም። መግለጫው ካተኮረባቸው ጉዳዮች ሌላው ደግሞ ምዝገባውን በተመለከተ ነው። ሕጉ የሚፈቅደው አንድ ማመልከቻን ለአንድ ሰው ብቻ ነው። አንድ አመልካች ከአንድ በላይ ማመልከቻ ቢያስገባ ከውድድር ውጭ እንደሚሆንም በጥብቅ ያስጠነቅቃል። እያንዳንዱ የዲቪሎተሪ አመልካች ማሟላት ያለበት ወይንም ያለባት የሥራ ልምድ ወይንም የትምህርት ደረጃ አለ። ቢያንስ አንድ አመልካች ከአንደኛ እስከ አስራ ሁለተኛ ክፍል ትምህርቱን በሚገባ ያጠናቀቀ መሆን እንዳለበትም የኤምባሲው መግለጫ ያስገነዝባል። ሚስተር ማናፍ ጄን ይህን በተመለከተ አመልካቾች በመጨረሻ ቅሬታ እንዳይሰማቸው እያስጠነቀቁ የሚከተለውን ተጨማሪ አክለዋል። እያንዳንዱ አመልካች የዲቪ ዕድል ለማግኘት የሚጠየቀውን የትምህርት ወይም የሥራ ልምድ ማሟላት ይኖርበታል። ቢያንስ የሁለተኛ ደረጃ ትምህርት ያጠናቀቀ መሆን አለበት ወይም ተመጣጣኝ የትምህርት ዝግጅት ሊኖረው ይገባል። ማለትም ዐሥራ ሁለተኛ ክፍልን ማጠናቀቅ ወይም የኮሌጅ ዲግሪ ሊኖረው ይገባል። ቲቤት የቴክኒክና ሙያ ሥልጠና ደረጃውን አያሟላም። አስረኛ ክፍል አጠናቆ ወደ ቲቤት መሄዱ ከፍተኛ ሁለተኛ ደረጃ ትምህርት ማጠናቀቅን ወይም የኮሌጅ ዲግሪ መያዝን አያክልም። የአሜሪካ ኤምባሲ በሰጠው በዚህ መግለጫ ማንኛውም አመልካች እውነተኛውን መረጃ መስጠት እንደሚገባ በጥብቅ አሳስበዋል። የተሳሳተ መረጃ መስጠት እስከ መጨረሻ ወደ ዩናይትድ ስቴትስ የመግቢያ ቪዛ ሊያስከለክል እንደሚችልም ያስጠነቅቃል። የዩናይትድ ስቴትስ መንግሥት በየዓመቱ 50 ሺህ የሚሆን የዳይቨርሲቲ ቪዛ በዓለም ለሚገኙ የተለያዩ አገሮች ዜጎች ያዘጋጃል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።